ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗነር ሁነቶችና ታሪኮች በኤስቢኤስ አማርኛ። ከአምስት ሁለት አውስትራሊያውያን ሥራ ቦታቸው ላይ ያለውን ሥነ ንጽሕና አስመልክቶ ስጋት ያላቸው መሆኑን አንድ የምርምር ግኝት አመልክቷል። ከሩብ በላይ ያህሉም ወረርሽኙ መከሰት ወዲህ ጀርመን በተመለከተ የስሜት መረበሽ ያደረባቸው መሆኑ ተጠቅሷል። እርሶስ በርካታ ሠራተኞች ወደ መሥሪያ ቤቶቻቸው እየተመለሱ ባሉበት ወቅት በሕዝብ ትራንስፖርት ወደ ሥራ መጓዝ ጊዜውን ከባልደረቦች ጋር ማሳለፍና የጋራ መጠቀሚያዎችን መጋራት ያሳስበውታል። ላና ቦጋኖቪች የምትሰራው ሲድኒ መሀል ከተማ ካለ አንድ ቢሮ ውስጥ ነው። ሆኖም ለወራት ቤቷ ውስጥ ስትሰራ ከቆየች በኋላ በሕዝብ ትራንስፖርት ወደ ሥራ መጓዝ፣ ጊዜዋን ከስራ ባልደረቦቿ ጋር ማሳለፍ እና የጋራ መጠቀሚያዎችን መጋራት አሳሳቢ ጉዳይ ሆኖባታል። ወደ ሥራ እንደ ተመለስኩ በርግጥም ይበልጡኑ የነካዋቸውን ጠርዞች አስመልክቶ እንዲሁም በምን አይነት ርቀት ከሰዎች ጋር መቅረብ እንዳለብኝ ግንዛቤ ያሳድር ያለሁ። ምንም እንኳን መሥሪያ ቤት ውስጥ የእጅ ንጽሕና መጠበቂያዎች ያሉና ወደ ቢሮ ከመግባታችንም በፊት የሰውነት ሙቀት መጠናችንን መለካት ቢኖርም ከሕዝብ ትራንስፖርት ወርጄ ቢሮ እንደ ገባሁ በተጨማሪ ወደ መጸዳጃ ቤት ሄጄ እጆቼን በደንብ እታጠባለሁ። ሌላ ጊዜ እንዲያ አላደርግም ነበር ብላለች። የምርምር ቡድኑ ፋንታስቲክ ሰርቪስ ግሮፕ ዋና ሥራ አስፈጻሚ ሮን ሶቫንዳ ከወረርሽኙ በኋላ በሰዎች ውስጥ አድሮ ስላለው የሥነ ንጽሕና እሳቤ ሲያነሱ ምርምራችን በጣሙን ከፍ ያለ ቁጥር ያላቸው ሰዎች ወደ መስሪያ ቤታቸው ለመመለስ የመንፈስ መረበሽ እንዳደረባቸው ያሳያል። ከአምስት ሦስት አውስትራሊያውያን ወደ መሥሪያ ቤታቸው ሲመለሱ የሥነ ንጽሕና ጉዳይ የሚያሳስባቸው ሲሆን፣ ሩብ ያህሉ የመንፈስ መረበሽ አድሮባቸዋል። ሰዎች ተጥለው የነበሩ ገደቦች ቢነሱም አደባባይ ለመውጣት ፍርሃት አላቸው። ሁላችንም እንደምናውቀው ከዚያ ቀደም ሲል ሰዎች እንዳሻቸው ወደ አደባባይ መውጣት አያስፈራቸውም ነበር ብለዋል ላና ቦጋንቪች። ኮሮና ቫይረስ የደቀናቸው ተግዳሮቶች ስለ ስራ ቦታ ደህንነት ይበልጥ ትርጉም ባለው መልኩ ልብ እንድትል እንዳደረጋት ትናገራለች። የኒው ሳውዝ ዌልስ ሴፍ ወርክ የጤና ደህንነት ዳይሬክተር ጂም ኬሊ የኮቪድ ሴፍ ፕላንን ተግባራዊ ማድረግ ወደ ስራ ለመመለስ ያሉን የመንፈስ መረበሽ ለመቅረፍ እንደሚያግዝ ሲያመላክቱ፣ ዋናው ነገር ነገሮችን ቀለል አድርጎ መያዙ ነው። ምናልባትም በበርካታ ሰዎች ተነካክቶ ሊሆን የሚችል ስፍራን ከነኩ እጆችን ደጋግመው መታጠብ፣ በተለይም ከደንበኞች ወይም ሸማቾች አካላዊ ርቀትን መጠበቅ፣ የኮሮና ቫይረስ ምልክቶችን ልብ ካሉም በአስቸኳይ ሪፖርት ማድረግ ተገቢ እንደሆነ ያመለክታሉ። ሮን ሰባንዳ አሰሪዎች በተለይም ብዙ ሰዎች በሚተላለፉበት አካባቢ ያሉ ጠርዞች፣ እጀታዎች፣ የቧንቧ መክፈቻና መዝጊያዎች፣ የመብራት ማጥፊያና ማብሪያዎች ዙሪያ በተቻለ መጠን መነካካትን ለመቀነስ እንዲሞክሩ ይመክራሉ። በመስሪያ ቤት አካባቢ ለኮሮና ቫይረስ ተጋላጭ መሆንን እንደምን መቀነስ እንደሚቻል ተጨማሪ መረጃ ካሹ የሴፍ ወርክ አውስትራሊያ ድረገጽን ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።